ከተመሰረተ ወደ ሁለት ዓመት አጋማሽ የሆነው በፈረንሳይ የኢትዮጵያ ማህበረሰብ ወይም ኮሚኒቲ ማህበር ሊቀመንበር የሆኑት አቶ አስቻለው ቱፋ ስለገቢ ገቢ ማሰባሰቢያ ዝግጅቱ በተመለከተ ለዲደብሊው እንደተናገሩት፣ በሀገራችን ላይ የደረሰው አሁን የመፈናቀል ሁኔታ ዘላቂ መፍትሄ እኛ የምንልከው ወይ ደግሞ የምናተሰባስበው እርዳታ ሳይሆን ዜጎች በሀገራቸው ኮርቶ የሚኖሩበትን ሁኔታ እንዲፈጠርና መንግስትም አስፈላጊውን ጥበቃ አድርጎ ዜጎች ነጻነት ተዘዋውሮ የመኖር መብታቸው እንዲከበር መንግስትንም ለማሳሰብ ያለመ ነው። በዋነኛነት ግን ረሃብ ጊዜ አይሰጥምና ሁላችንም በምንችለው መጠን ያለንን አሰባስበን ለመላው የሀገራችን ህዝቦች እንዲደርስ፣ ለተቸገሩ ወገኖች እንዲደርስ በማሰብ ነው ይህንን በዛም እንቀጥልበታለን። በተያያዘም በኢትዮጵያ አየር መንገድ በደረሰው አደጋ ሕይወታቸውን ያጡ መንገደኞችን በፓሪስ የሚኖሩ ኢትዮጵያውያን በጋራ ተሰብስበው ሀዘናቸውን የገለጹና ሟቾቹንም የሻማ ማብራት ስነስርዓት በማድረግ በዝግጅቱ ላይ አስበው ውለዋል። የኢትዮጵያ አየር መንገድ ለሀገራችንም ሆነ ሀገር ውጭ ወጥተ ለምንኖር ኢትዮጵያውያን ኩራት እንደመሆኑ መጠን ወገኖቻችን ላይ እንዲሁም የእኛን የአየር መንገድ ተማምነው ሲበሩ በነበሩ ወገኖች ላይ የደረሰው እጅግ አሰቃቂ አደጋ ያዘንን መሆኑን ለመግለጽ እና እነሱንም ለማሰብ ከፕሮግራማችን ጎን ለጎን የሻማ ማብራት ፕሮግራም እናካሄዳለን። ጥቁር ሳጥኑን ምርመራ ላካሄደው ለፈረንሳይ መንግስት፣ ላደረገው ትብብር ምስጋና ኮሚኒቲያችን ደብዳቤ ጽፎ አዘጋጅተዋል፣ ይላካል። አቶ አሽቻለው ከዚሁ ጋር በተያያዘ አክለውም እንግዲህ ኮሚኒቲያችን የሟቾች ሬሳ ከተለየ በኋላ የፈረንሳዮቹ በተለይ ወደ ፈረንሳይ ይገባሉ የሚል ኢንፎርሜሽን ደርሶን የኢትዮጵያ ኮሚኒቲን በዛ ላይ ዝግጅት አድርጎ ሬሳውን ለመቀበል ና የእኛንም የተሰማን ሀዘን ለፈረንሳይ ሕዝብና መንግስት ለመግለጽ ዝግጅት አድርገን እየጠበቅን ነው። በደረሰን ሁኔታ በትክክል ይህ ነገር የሚደረግ ከሆነ የኢትዮጵያ ኮሚኒቲ በቦታ ተገኝቶ የአበባ ጉንጉን ለማኖር ና ሀሳባችን ለመግለጽ ተዘጋጅተናል ማለት ነው። በዝግጅቱ ላይ ታድመው ከነበሩት ኢትዮጵያውያን መካከልም ይህ ዝግጅት እንዲሳካ የበኩላቸውን አስተዋጽኦ ማበርከታቸውን የገለጹልኝ አቶ ሽመልስ አበበ ተከታዩን ብለዋል። ማለት ከኢትዮጵያዊነትን በላይ የሰብአዊነት ነው ያሰባስባል። መንግስታዊ መወቀር አደለም እዚህ ያለ ነው በተሰባስበ አምስት ሰዎች ተሰባስበ ላ ጀመር እግዚአብሔር ካሳካልን ከዚህ ሊሰፋም ይችላል እንደ ሁኔታው ነው። ከዚህ በኋላ ሰዎችንም እያሰባሰብ ነው። በተለያዩ አካባቢ ያሉ ሰዎች ከተቻለ ከዚህ የበለጠም ለማድረግ እንችላለን። ግን በአሁኑ ሰዓት ገንዘብ ስብሰባ ብቻ ነው ያጠራቅ ነው። ከዚህ በኋላ አንዳንድ ድርጅቶችንም እርዳታ የምንጠቅበት ሁኔታ ማመቻቸው በሚችሉበት ከጊዜያዊ እርዳታ ባለፈም ኢትዮጵያውያኑ በሀገራቸው ልማትና እድገት ላይ የበኩላቸውን የዜግነት ድርሻ እንዲወጡና ተሳትፏቸውንም እንዲያጎለብቱ በፈረንሳይ የኢትዮጵያ ማህበረሰብ ማህበርና እንዲሁም አንድ ዶላር በቀን ለኢትዮጵያ በሚል ለተላለፈው ጥሪ በፈረንሳይ ከተቋቋመው ጊዜያዊ አስተባባሪ ኮሚቴ ጋር በመሆን ጠንክረው እየሰሩ መሆኑን ወይዘሮ አሞናዊት መሀሪ ተናግረዋል። ይሄ ጊዜያዊ እርዳታ እንደው ለስሜታችን አረግን ለማለት ካልሆነ ምንም ምንም የምናወጣው ብር በቂ አይደለም። ምክንያቱም በሚሊዮን ነው ይሄ ተፈናቀለ ያለው ሰው። ግን ይሄ በቀን አንድ ይሮ አንድ ሰው አስቡ። እንደ አንድ እንደ ኢትዮጵያዊነት ብዙዎቻችን የሚገርመኝ ማለት ችግር ባለ ጊዜ ባንዲራ ይዘን ነው የምንሮጠው፣ አንድ ይሮ ስንጠየቅ ደግሞ በደስታ ይመክፈልም። የውዴታ ግዴታ አለብን ሀገራችን እስከሆነ ድረስ። ስለዚህ ኢትዮጵያ ኮሚኒቲ ስም እንቀሰቅሳለን። ሆኖም ደግሞ በኤምባሲ በኩል ደግሞ እንደዚሁ የተውጣጠን አንድ ኮሚኒቲ አለ የተዋቀረ። እዛ ላይ ማለሁበት እንደ አጋጣሚ በሱም ጥረት እናደርጋለን። አሁን ሰባለን ሰፋ ያለ በምስልም በድምጽ የተቀነበረ ስራዎችን ለመስራት እና መርዳት ያለበት የሚፈልግ ሰው ቢኖር እንኳን በምን መልኩ መቸናየት የሚለውን ነገር አክሰሱን ለመፍጠር የቻልነውን እንሰራለን። ለዲደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ